Agarinya report. የኢትዮጵያ ብሔራዊ ተሃድሶ ኮሚሽን ከ274 ሺህ በላይ የሚሆኑ የትግራይ ክልል ሰራዊት አባላት ትጥቅ ይፈታሉ ሲል አስታወቅም። ይህንኑ የብሔራዊ የተሃድሶ ኮሚሽን ምክትል ኮሚሽነር አቶ ተስፋ ለሚሂ ደጎ ለመገናኛ ብዙሃን ገልጸዋል። ትጥቅ ይፈታል የተባለው የትግራይ ክልል ሰራዊት ከትግራይ ኃይሎች ወታደራዊ ኮማንዶ ጀምሮ እስከ ታች ተደራጀው ነው ተብሏል። አቶ ተስፋ ለሚሂ ደጎ በተለይ ለቢቢሲ እንደገለጹት 274800 የትግራይ ሰራዊት አባላት መሆናቸውን ገልጸዋል። ባለፈው ሳምንት መጀመሪያ መቀሌ ላይ በተካሄደው ምክክር የፌዴራል መንግስት ተወካዮች፣ የትግራይ ክልል ጊዜያዊ መንግስት አመራሮችና የአፍሪካ ህብረት የስምምነት ክትትል አረጋጋጭና አስተባባሪ ኮሚቴ አባላት መገኘታቸውን የብሔራዊ ተሐድሶ ኮሚሽን ኮሚሽነር አቶ ተመስገን ጥላሁን አሁን በማህበራዊ ትስስር ገጾቻቸው አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንቶች እንደዚሁም የተለያዩ ባለድርሻ አካላት በተገኙበት በዚህ ምክክር ላይ የትግራይ ክልል ተዋጊዎችን በመበተንና ሁለንተናዊ በሆነ መልኩ ወደ ማህበረሰቡ የማዋሃድ ፕሮግራም ፕሮጀክቶች መንደፍ እንደዚሁም የመጀመሪያው የትግበር እቅድ ላይ ውይይት ሲደረግ ቆይቷል። የትግራይ ክልል መንግስት 50 ሺህ የትግራይ ክልል ልዩ ኃይል አባላትን ከጦሩ እንዳሰናበት ተናግሯል። አባላቱ ሲሰናበቱም አጭር ስልጠና መሸኛና ማቋቋሚያ ተሰጥቷቸዋልም ብሏል። የመንግስት ባለስልጣናት ለሕክምና ወደ ውጭ ሀገራት የሚያደርጉት ጉዞ ካሁን በኋላ እንደማይፈቀድ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት በቢሾፍቱ ከተማ የተገነባውን የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ግንቦት 10 ቀን 2016 ዓ ም በመረቁበት ወቅት ባሰሙት ንግግር ነው። የመሠረተ ድንጋይ ከተቀመጠለት ከ35 ዓመታት በኋላ መመረቁ የተነገረለት ይህ ሆስፒታል የኩላሊት እጥበት፣ የነርቭ፣ የሳምባና መተንፈሻ አካላትን ጨምሮ ሌሎችም የህክምና አገልግሎቶችን የሚሰጥ ነው ተብሏል። ጠቅላይ ሚኒስትሩ በዚሁ የምረቃ ንግግራቸው የመከላከያ ስፔሻላይዝድ ሪፈራል ሆስፒታሉ ለግንባታ በፈጀው ጊዜና በዘመናዊነቱ ኢትዮጵያ ውስጥ ካሉ ሆስፒታሎች ሁሉ ይለያል ብለዋል። በዚህ ስፋት፣ በዚህ የቴክኖሎጂ አቅም የተሰራ ሆስፒታል ኢትዮጵያ ውስጥ ስለሌለ በሀገራችን ደረጃ አሁን ባለው ሁኔታ አንደኛው ሆስፒታል ነው ተብሎ ሊወሰድ ይችላል ሲሉም ደንቀዋል። ድንቅ ሆኖ የተሰራ ሲሉ የጠሩትን ይህንን ሆስፒታል በውጭ ሀገራት የህክምና ክትትል የሚያደርጉ የመንግስት ባለስልጣናትን ጭምር ሊገለገሉበት የሚገባ ነው ብለዋል። ከእንግዲህ በኋላ ወደ ተለያዩ ሀገራት ለህክምና የሚሄዱ የመንግስት የስራ ኃላፊዎች የህክም ህክምና ቦታቸው ቢሾፍቱ ነው ብለዋል። ኢትዮጵያ የራሷ የኮሚኒኬሽን ሳተላይት ባለቤት እንድትሆን የአዋጭነት ጥናት ተጠናቆ ለሚመለከተው የመንግስት አካል ለውሳኔ መላኩን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ገለጸም። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ምክትል ዳይሬክተር ቤተልሔም ንጉሴ ኢትዮጵያ የራሷ የኮሚኒኬሽን ሳተላይት ስለሌላት በአሁኑ ወቅት ከሉክዘምበርግ ኢኤስኢ ኩባንያ ኢትዮሳትን በመጠቀም ላይ ትገኛለች ብለዋል። ኢትዮሳት ኢትዮጵያ ለሳተላይት የምታወጣውን ከፍተኛ ውጪ ከመቀነስ የባህል ወረራን ከመከላከል፣ እንደዚሁም ሀገራዊ እሴትን ከማስጠበቅ አንጻር ጉልህ አስተዋጽኦ እያበረከተ መሆኑንም ኃላፊው አንስተዋል። በመሆኑም በኢትዮጵያ ከ2014 ዓ.ም ጀምሮ በአዲስ መልክ የተደራጀው የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በቀጣይ ዓመት ኢትዮጵያ የራሷ የኮሚኒኬሽን ሳተላይት ባለቤት እንድትሆን የአዋጭነት ጥናት አጥንቶ ለፕላንና ልማት ሚኒስቴር የላከ መሆኑን እና ውሳኔው እየተጠበቀ መሆኑን ገልጸዋል። አሜሪካ በአማራ እና በኦሮሚያ ክልሎች የሚገኙ ታጣቂዎች ወደ ድርድር እንዲመጡ ጠየቀች። በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ በአዲስ አበባ መርካቶ አካባቢ የሚገኘውን የአሜሪካ ግቢ ጎብኝተው ነበር። አምባሳደሩ በጉብኝታቸው ወቅት እንዳሉት የአሜሪካ ግቢ ከ87 ዓመት በፊት ለበርካታ ኢትዮጵያውያን ከሞት ማምለጫ መሆኑንም አውስተዋል። የካቲት 12 ቀን 1929 ዓ ም ፋሽስት ጣሊያን በአዲስ አበባ ለሶስት ቀናት ጭፍጨፋ ሲፈጽም አሜሪካዊው ዲፕሎማት ኮርንስ ቫን ኤንገርት ከ700 በላይ ኢትዮጵያ ኢትዮጵያውያንን በኤምባሲ ውስጥ እንዲደበቁ ማድረጋቸውን ጠቅሰዋል። ኢትዮጵያውያን ከ87 ዓመት በፊት የሰውነት ክብራቸው ተጥሶ በሕይወት የመኖር መብታቸው ሲነጠቅ ታይቷል ያሉት አምባሳደሩ የሞራል ልዕልናና ሰብአዊነት ካላቸው ኮርኔልስ ቫን ኤንገርት ልንማር ይገባል ሲሉም ተደምጠዋል። ከ87 ዓመት በኋላ በኢትዮጵያም ሆነ በሌሎች ሀገራት የሰው ልጆች ክብርና በሕይወት የመኖር መብት በታጣቂዎች፣ ዘራፊ ቡድኖች እንዲሁም በመንግስት የጸጥታ ኃይሎች መጣሳቸው መቀጠሉ ከታሪክ አለመማራችንን ያሳያል ብለዋል። በጦርነትና ግጭት ወቅት ጭምር የሰው ልጅ ክብርና ሰብአዊ መብት ሊከበ በር ሊጠበቅ እንደሚገባ በማሳሰብም ኢትዮጵያውያን ካለፈው ታሪካቸው ሊማሩ ይገባልና ያሉት አምባሳደሩ በአሁኑ ወቅትም በተለያዩ የአገሪቱ ክፍሎች የሚታዩ ግጭቶችንም በንግግር መፍታትና ንጹሐንን ከጉዳት መጠበቅ እንደሚገባ ተናግረዋል። በተለይም በአማራና ኦሮሚያ ክልሎች የታጠቁ ኃይሎች ፖለቲካዊ ፍላጎታቸውን በንግግር ከመፍታት ይልቅ ጦር መስበቃቸውና መንግስትም ይህንን ለማስቆም የሚወስዳቸው እርምጃዎች መጠንከር የውይይት በሩን እየዘጋው እንዳይሄድ ስጋታቸውን ገልጸዋል። ترجمة ይህ በእንዲህ እንዳለ የኢትዮጵያ የውጭ ጉዳይ ሚኒስቴር የአሜሪካ አምባሳደር እርቪን ማሲንጋ በኢትዮጵያ መንግሥት ላይ ውንጀላ አቅርበዋል፣ መንግሥት አገሪቱን እንዴት መምራት እንዳለበትም ያልተጠየቁትን ምክር ለግሰዋል በማለት ወቀሰም። የአምባሳደሩ ንግግር ትርጉም የማይሰጡና በበቂ ሁኔታ ያልተጤኑ ሀሳቦችን ያካተተ ነው ያለው ሚኒስቴሩ አምባሳደሩ በምርጫ የተመረጠውን መንግሥት በኃይል ለመጣል የሚሰሩ ቡድኖችንም በስም ጠቅሰዋል በማለት ተችቷል። በአምባሳደሩ መግለጫ የተንጸባረቁትን የፍሬ ነገር ስህተቶች ለማስተካከል ከኤምባሲው ጋር እንደሚሰራም ገልጧል። አምባሳደር ማሲንጋ የመን የማህበረሰብ ትምህርት ቤት ውስጥ ባደረጉት ንግግር በኢትዮጵያ ውስጥ የሚካሄደው ጦርነት በሲቪሎች ላይ እያደረሰ ያለውን ጉዳት በመጥቀስ አገር አቀፍ የተኩስ አቁም እንዲደረግ ጠይቀው ነበር። የኢትዮጵያ አየር መንገድ ቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ እንደገና በዘመናዊ መንገድ አስፋፍቶ ያስገነባውን የአገር ውስጥ ተርሚናል አስመረቀም። አየር መንገዱ ለተርሚናሉ 50 ሚሊዮን ዶላር እንዳወጣ የገለጸ ሲሆን የተርሚናሉ ስፋት በሁለት እጥፍ ጨምሮ ወደ 5750 ስኩዌር ሜትር ማደጉን አስታውቋል። 22 የመንገደኞች ትኬት ማረጋገጫዎች ያሉት ተርሚናሉ በቀን ከ22 የአገር ውስጥ መዳረሻዎች ውስጥ 200 በረራዎችንም የማስተ ናገድ አቅም አለው። አየር መንገዱ ተርሚናሉም በዘመናዊ መንገድ ያስፋፋው ተጨማሪ የአውሮፕላን ማረፊያዎች የመገንባት እቅድ ስላለውና የአገር ውስጥ ተጓዦች ቁጥር ከጊዜ ወደ ጊዜ በመጨመር ላይ በመሆኑ እንደሆነ ለኤስቢኤስ ራዲዮ በላከው መግለጫ አስታውቋል። አየር መንገዱ በቅርቡ ወደ ደንቢ ዶሎ በረራውን እንደገና የጀመረ ሲሆን ከመጪው ሰኔ አንድ ቀን ጀምሮ ደግሞ ለሶስት ዓመታት ያቋረጠውን የአክሱም በረራ እንደሚጀምር ገልጿል። በአሁኑ ጊዜ ከሰባት ሺህ በላይ የልብ ህሙማን ወረፋ በመጠበቅ ላይ ናቸው ተባለ። ባለፉት አራት ወራት ለ220 የልብ ህሙማን ቀዶ ጥገና ሕክምና መስጠቱን የኢትዮጵያ የልብ ሙማን ህጻናት መርጃ ማዕከል አስታውቋል። የኢትዮጵያ የልብ ሙማን ህጻናት መርጃ ማዕከል ዋና ስራ አስፈጻሚ ህሩይ አሊ እንደገለጹት የልብ ቀዶ ጥገና ክትትል አገልግሎት፣ እንዲሁም ለማህበረሰቡ የግንዛቤ ማስጨበጥ ስራዎች በማዕከሉ ከሚሰሩት መካከል ዋና ዋናዎቹ ናቸው ብለዋል። ማዕከሉ በተያዘው የፈረንጆች ዓመት ለ650 የልብ ሙማን የቀዶ ጥገና ሕክምና ለማድረግ አቅዶ በአራት ወራት ውስጥ ለ220 ህሙማን የልብ ቀዶ ጥገና ህክምና አገልግሎት ሰጥቷል ብለዋል። ዋና ስራ አስፈጻሚው እንዳሉት በተጠናቀቀው የፈረንጆቹ ዓመት የግብአት አቅርቦት ባለመኖሩ የልብ ቀዶ ጥገና ህክምናው ለ420 ህሙማን ብቻ ነው የተሰጠው ሲሉ ገልጸዋል። በተያዘው ዓመት የግብአት አቅርቦቱ ከባለፈው የተሻለ በመሆኑ በአራት ወራት ለ220 ህሙማን የልብ ቀዶ ጥገና ህክምና መስጠት ተችሏል ብለዋል። በአጠቃላይ እስካሁን በተሰሩት ስራዎች ለስምንት ሺህ ዜጎች በሀገር ውስጥና በውጭ ሀገር የልብ ቀዶ ጥገና ማድረግ ተችሏል ያሉት ዋና ስራ አስፈጻሚው በአሁኑ ጊዜ ከሰባት ሺህ በላይ የልብ ህሙማን ወረፋ በመጠባበቅ ላይ ናቸው ሲሉም ገልጸዋል። ከቀዶ ጥገና ህክምናው በተጨማሪ በዓመት ለአስራ ሦስት ሺህ ህሙማን ከቀዶ ጥገና በፊትና በኋላ የህክምና ክትትል አገልግሎት እየተሰጠ መሆኑንም ተናግረዋል። ቦይንግ የ346 ሰዎች ህይወትን በቀጠፈው የ737 ማክስ አውሮፕላን አደጋ ክስ ሊመሰረትበት እንደሚችል ተገለጸም። በኢትዮጵያ አየር መንገድና የኢንዶኔዥያው 737 ማክስ 9 አውሮፕላን አደጋዎች የተነሳ የ346 ሰዎችን ህይወት በቀጠፈው አደጋ ምክንያት ቦይንግ ላይ ክስ ለመመስረት እያጤን እንደሆነ የአሜሪካ የፍትህ መስሪያ ቤት አስታውቋል። ቦይንግ የሚያመርታቸውን አውሮፕላኖች ምርቶች ደህንነት ማንነትና ጥራት ለማስጠበቅ ከሶስት ዓመት በፊት ከአሜሪካ የፍትህ ሚኒስቴር ጋር የገባውን የቁጥጥር መርሃ ግብር ስምምነት መጣሱንም መስሪያ ቤቱ ስለመግለጹ መገናኛ ብዙሃን እየዘገቡ ነው። ቦይንግ ስምምነት ጥሷል የተባለውን ክስ ግን አስተባብሏል። ይህ አስከፊ የቦይንግ 737 ማክስ 9 አውሮፕላን አደጋ በተለይም በኢትዮጵያውያን 157 እንደዚሁም በኢንዶኔዥያ